በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ባለስልጣናት ገንዘብ እንዲታገድ ከኢትዮጵያ መንግስት የቀረበ ጥያቄ ስለመኖሩ አናረጋግጥም አናስተባብልም ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን ተናግረዋል። ስለ ጉዳዩ የተጠየቁት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቲቦር ናዥ እንደዚህ አይነት ነገሮችን በአደባባይና በይፋ አንናገርም ነው ያሉት። ሀገራቸው በኢትዮጵያ እየተካሄዱ ያሉ የማሻሻያ እርምጃዎችን እንደምትደግፍም ረዳት የውጭ ጉዳይ ሚኒስትሩ ከጋዜጠኞች ጋር ባደረጉት ቃለ ምልልስ ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ከፍተኛ የሰብአዊ መብት ጥሰት ፈጸሙ፣ ሰረቁ ባለቻቸው ባለስልጣናት ላይ እርምጃ እየወሰደች ያለችው አገር ከወዳጅ መንግስታት እየተሰጣት ያለው ድጋፍ እስካሁን በግልጽ አልተብራራም። በኢትዮጵያ በከፍተኛ የሰብአዊ መብት ጥሰትና በሌብነት የተጠረጠሩ ወታደራዊና የደህንነት ባለስልጣናት በቁጥጥር ስር የዋሉት በቅርቡ ነው። ዩናይትድ ስቴትስን ጨምሮ በተለያዩ አገራት የሚገኝ እነዚህ ተጠርጣሪዎች ገንዘብ እንዲታገድ ከኢትዮጵያ መንግስት ጥያቄ መቅረቡን የሚገልጹ ያልተረጋገጡ ዘገባዎች የሚመለከተውን አካል በቀጥታ አልጠቀሱም። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ የሰጡት መልስም እውነታውን በግልጽ አላብራራም። በርዕሱ ላይ ከአሜሪካ ድምፅ ለቀረበ ጥያቄ ምላሽ የሰጡት ረዳት ሚኒስትሩ ከዚህ አንጻር ያላቸውን መረጃ ይፋ እንደማያደርጉ ነው ያብራሩት። ከኢትዮጵያ መንግስት የቀረበ እንደዚህ ያለ ጥያቄ ቢኖር እንኳን አስተያየት ልሰጥበት አልችልም። መኖሩን ግን አላረጋገጥንም፣ ስለዚህ አላስተባበልንም። ለማንኛውም ስለ እንደዚህ አይነት ጉዳዮች በይፋ በአደባባይ አንነጋገርም። ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር ሆኖ ያገለገሉት ቲቦርናሽ ወደ አዲሱ ኃላፊነት የመጡት በቅርብ ነው። በዚህ ኃላፊነታቸው የመጀመሪያ የሆነ ጉብኝት ለማድረግ ትናንት አዲስ አበባ የገቡት ረዳት ሚኒስትሩ ዛሬ ጠዋት በአፍሪካና በዩናይትድ ስቴትስ የጋራ ስብሰባ ላይ ተካፍለዋል። ከሰዓት በኋላ ደግሞ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ተገናኝተው ተነጋግረዋል። ከዚህ ንግግር በኋላ ከጋዜጠኞች ጋር ባደረጉት ቃለ ምልስም ነው ለተለያዩ ጥያቄዎች ምላሽ የሰጡት። በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰዱ ያሉ የማሻሻያ እርምጃዎችን በተመለከተ ሲመልሱ ለሌሎች መሪዎች አርአያ እንደሚሆንና አገራቸውም እንደምትደግፈው ነው ያስረዱት። እንድንነጋገርባቸው አቅጄ ከመጣሁበት ጉዳይ አንዱ ይህ ነው። ምክንያቱም አስደናቂ የለውጥ ሂደት ነው ያለው ለሌሎች የአፍሪቃ መሪዎችም የተናገርኩት ጠቅላይ ሚኒስትራችሁ ከተናገሯቸው አስደናቂና ጠቃሚ ነጥቦች አንዱ ከዚህ በኋላ ተቃዋሚዎቻችንን እንደ ጠላት ሳይሆን እንደ ተፎካካሪ ነው የምንመለከተው የሚለውን ነው። ይህ ትልቅ ያካሄድ ለውጥ ነው። ሌሎች አገሮችም ይህንን ምሳሌ እንዲከተሉ እመኛለሁ። ምክንያቱም ተቀናቃኝ የፖለቲካ ፓርቲ ማለት እንደዚያ ነው። ጠቅላይ ሚኒስትሩ ያንን ሲናገሩ በሰማሁ ጊዜ ልቤ በደስታ ተሞላ። እየተካሄዱ ያሉ የማሻሻያ እርምጃዎችንም እንደግፋለን ምክንያቱም እጅግ ጠቃሚ ናቸውና። በኢትዮጵያ ዲሞክራሲያዊ ስርዓት እንዲገነባና ተጠያቂነትም እንዲረጋገጥ ዩናይትድ ስቴትስ ልትጫወት የምትችለው ሚና ከፍተኛ መሆኑ በተለያዩ ወገኖች ሲገለጽ ቆይቷል። በቅርቡ በኮንግረሱ የጸደቀው የኢትዮጵያ የሰብአዊ መብትና የተጠያቂነት ህግ ኤችአር 128ም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ የሰብአዊ መብት ጥሰት የፈጸሙ የኢትዮጵያ ባለስልጣናትን ተጠያቂ እንዲያደርግ ያሳስባል። የማሻሻያ እርምጃዎችን እየወሰዱ ያሉት ጠቅላይ ሚኒስትር አብይ አህመድም በተለይ ወደ ውጭ የሸሸውን ሀብት በተመለከተ ከተለያዩ ሀገራት ጋር እየሰሩ መሆናቸውን የገለጹባቸው አጋጣሚዎች አሉ። አንዳንዶቹ ይተባበራሉ፣ አንዳንዶቹ ይቸገራሉ ነበር ያሉት። ዩናይትድ ስቴትስ ከዚህ አንጻር ያላት አቋምና ከየትኞቹ እንደምትመደብ እስካሁን ግልጽ አይደለም። አዲሱ የአፍሪካ ጉዳዮች ረዳት ሚኒስትርም በአደባባይ የሚነገር አይደለም በማለት ሁኔታውን ከማብራራት ተቆጥበዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ